የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም እንዴት አመሻችሁ? አድማጮቻችን ባገባድን ነው ሳምንት በጋቢና ቪኦኤ መሰናደው ከተደመጡ ጥንቅሮች መካከል የተወሰኑትን የምናስደምጥበት ጊዜ ነው። ሀብታሙ ስዩምና ኤደን ገረማ አብረናችሁ እናመሻለን። በተገባደደው ሳምንት የአዲስ አበባ ባላደራ ምክር ቤት ባልደራስ በሚል የሚጠራው ተቋም መንግስትን ከሶ ነበረ። አዎ ሀብታሙ፣ ባልደራስ እንግዲህ ከመንግስት ጋር በቅርበት የሚሰሩ ግለሰቦች የጠራሁትን ጋዜጣዊ መግለጫ በኃይል በተኑብኝ ሲል ከሷል። በተጨማሪም ኢትዮጵያውያን እና ዓለም አቀፉ ማህበረሰብ አባላቶችን ጨምሮ የታሰሩ የህሊና እስረኞች እንዲፈቱ በጥሪ ይተባበሩኝም ብሏል። ባልደራስ በአሁኑ ሰዓት አዲስ አበባ ከተማን የሚያስተዳድረው አካል ህጋዊ የስልጣን ጊዜው ስላበቃ አዲስ ከንቲባ ሊመረጥ ይገባል ሲልም በሰብሳቢው ጋዜጠኛና የመብት ተሟጋች እስክንድር ነጋ በኩል ለቪኦኤ ተናግሯል። አው ቀጣዩ ዘገባ የባልደራስን ክስ ቀጥሎ ደግሞ የሚሰማው በክሱ ላይ ከሚመለከቱ አካል የተሰጠ መልስን ይዟል። ከትናንት በስቲያ ጀምሮ በማኅበራዊ መገናኛዎች ሲዘዋውር የሰነበተ ትዕይንት ነው። እሰጥ አገባ ውስጥ የገቡ ወጣቶች መደማመጥ የጠፋበት አፍታ ይህ የሆነው የአዲስ አበባ ባላደራ ምክር ቤት ወይንም ባልደራስ በሚል የሚጠራው ተቋም ለጋዜጠኞች መግለጫ ለመስጠት በጠራው መድረክ ላይ መሆኑን አፍታውን ያስቀሩት ጠቁመዋል። የመድረኩ መጨረሻ ይሄ ይሁን እንጂ፣ ዓላማው ወቅታዊ የተቋሙን አቋም ማሳወቅ እንደነበረ የባልደራስ ሰብሳቢ ጋዜጠኛና የመብት ተሟጋቹ እስክንድር ነጋ ይናገራል። ጋዜጣ መግለጫው የተጠራው በዋናነት ሰሞኑን ከሰኔ አስራ አምስት በኋላ ኢትዮጵያ ውስጥ ስለተፈጠሩት የሕሊና እስረኞችና አሁን ስለሚገኙበት በጣም አሰቃቂ በጣም አሳዛኝ አያያዝ አስመልክተን እናስተላልፈው መልዕክት ነበር። ሆኖም ጋዜጣዊ መግለጫው ብዙም ሳይዘልቅ አደጋ ሊያደርሱ የሚችሉ መሳሪያዎችን የጨበጡ ወጣቶች ስነ ስርአቱ እንዲቋረጥ አድርገዋል፣ ወከባ ፈጽመዋል ሲል እስክንድር ይከሳል። ቦታ ላይ በተገኘበት ጊዜ በስውር የታጠቋቸው መሳሪያዎች ነበሩ፣ ጉዳት የሚያደርሱ መሳሪያዎች ነበሩ። ከእነዚህ መካከል ስለት እና ሌላ ደግሞ አሁን ለጊዜውም ምንነቱን መግለጽ የማንፈልግ እንደዚህ ጉዳት የሚያደርስ መሳሪያ ይዘው ነበር እና ይሄ በእጅጉ በእጅጉ አሳዝኖናል። በማህበራዊ መገናኛዎች ላይ ከነበረው ክርክር መካከል አንዱ ረብሻው ተፈጥሯል፣ ነገር ግን የተባሉት ሰዎችና ግለሰቦች ስለትና፣ እንዲህ ደግሞ ለመገለጽም ያልተፈለገውን አይነት መሳሪያ ስለመያዛቸው ያን ያህል ማስረጃ ላይ የሚል ሙግት ነበረ። እሺ፣ ይህንም የያዙትን ስውር መሳሪያዎች አስመልክቶ በስውር ነው የያዙት፣ ለፊት አይደለም። ያው ግልጽ ይመስለናል፣ ፊት ለፊት ይዘው አላወጡትም ግን በሂደት በተለይ ከአካባቢ ጋዜጠኞች ከለቀቁ በኋላ በተለይ ይህ ምንነትን መግለጽ ያልፈለግነውን ነገር በግልጽ አውጥተው ዛቻ ፈጽመው ነው የሄዱት። ጋዜጠኛና የመብት ተሟጋች እስክንድር ነጋ ከስነ ስርዓቱ በዚህ ሁኔታ መቋረጥ በኋላ በማህበራዊ መገናኛዎች ላይ ወጣቶቹ ሊገልጻቸው የማይፈልጉ መሳሪያዎችን ይዘው እንደነበረ ገልጸዋል። የመሳሪያዎቹን ምንነት ለመግለጽ ለምን እንዳልፈለገ በጠየቅነው ጊዜ ይህንን ብሎናል። ምንነትን መግለጽ ስላልፈለግ ነው፣ ለያዙት ነገር ጥቃት ማድረሻ ነገር በጣም አደገኛ በነገራችን ላይ ምንነትምን ለመግለጽ ያልፈለግነው ነገሮች እንዴት በአዋሱ ሰማንፈልግ ነው። በዋናነት እኛ መስፈርት ያደረግነው ይህንን ነው። አንድ ደህንነታችን ነው፣ ግን ከዚም በላይ ደግሞ አጠቃላይ ሂደቱ አጠቃላይ የፖለቲካ ሂደቱ ላይ እንዲረጋጋ እንጂ የበለጠው እንዲጋጋል ለማንፈልግ ነው። ቅድም እንዳልኩት ልጆቹ ወጣቶቹ ስልጣን ላይ ካሉ ወገኖች ጋር ትንሽ እስክንድር፣ ከዚህ በተጨማሪ የተወሰኑ የፖሊስና የጸጥታ ኃይሎች ጥበቃና ከለላ ከመስጠት ይልቅ መድረኩን ከሚያውቁ ወጣቶች ጋር አብረው ነበር ሲል ይከሳል። የትናንት በስቲያው ጋዜጣዊ መግለጫ የተዘጋጀው ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ አዲሱ የኢትዮጵያ አስተዳደር ወደ ስልጣን ከመጣ ወዲህ የህሊና እስረኞች እየተፈጠሩ እንደሆነ ለማሳወቅ ያለምንም ቅድመ ሁኔታም እንዲፈቱ ድምፁን እንዲያሰማም ለመጠየቅ እንደሆነም ነግሮናል። ከዚህ በተጨማሪም አሁን በስራ ላይ ያለውን የአዲስ አበባ ከተማ መስተዳደር በተመለከተ በባልደራስ በኩል ሊነሳ የተዘጋጀውን ጉዳይም ጠቅሰዋል። የአዲስ አበባ ከንቲባና የአዲስ አበባ መስተዳደር የአምስት አመቱ በምርጫ የነበረውን አምስት አመት ሲያጠናቅቅ የአዲስ አበባ መስተዳደር ለአንድ አመት ተራዝሞለት ነበር። ይህ የአንድ አመት ጊዜ ሰኔ ሰላሳ ተጠናቋል። ከዛ በኋላ ያለ ህግ ነው ያለው። ከተማውን እየመራ ያለው መስተዳደር ምንም አይነት የህግ መሰረት የለውም። በከተማው አዲስ ከንቲባ ያስፈልጋታል ብለን እናስባለን። አዲሱ ከንቲባ በአመለካከታቸው ከብዙሃኑ የከተማ ነዋሪዎች ጋር የሚቀራረብ ሊሆን ይገባል። የአዲስ አበባ ባላደራ ምክር ቤት ባልደራስ የአዲስ አበባ ከተማ ነዋሪዎችን ጥያቄና መብት ለማስከበር የተቋቋመ መሆኑን በተደጋጋሚ መናገሩ ይታወሳል። አድማጮቻችን፣ ባልደራስ ባቀረባቸው ክሶችና በተያያዥ ጉዳዮች ላይ መልስ እናገኝ ዘንድ የአዲስ አበባው ዘጋቢያችን መለስካቸው አመሃ ወደ አዲስ አበባ ከተማ ከንቲባ ጽሕፈት ቤት አቅንቶ ያዘጋጀው ዘገባ በመቀጠል ይሰማል። በአቶ እስክንድር ነጋ የሚመራውና ራሱን የአዲስ አበባ ባላደራ ምክር ቤት ብሎ የሚጠራው አካል ሰሞኑን በሰጠው ጋዜጣዊ መግለጫ ላይ በጋዜጠኝነት የማይታወቁ ወጣቶች ተደራጅተው በመግባት የመግለጫውን ሂደት በሚያውክ መልኩና ማስፈራራት በተፈጸመበት ድርጊት የአዲስ አበባ አስተዳደር ምንም አይነት ሚና የለውም ሲሉ የከንቲባው ጽህፈት ቤት ቃል አቀባይ ወይዘርት ፌበን ተሾመ ለቪኦኤ አስታውቀዋል። ቃል አቀባዩ እንደሚሉት እሳቸውም እንደ ማንኛውም ሰው ድርጊቱን ሲፈጸም የተመለከቱት በማህበራዊ መገናኛዎች ላይ ነው። በተለይም ድርጊቱ ከከንቲባው ከኢንጂነር ታከለ ኡማ ጋር ግንኙነት ያለው በማስመሰል በማህበራዊ መገናኛ ብዙሀን የቀረበው ወጣት በእጅጉ የተጻባ እንደሆነ ያስረዳሉ። የዚህን ልጅ ድርጊቱንም ፎቶንም አይተናል። በአጋጣሚ ያ በሶሻል ሚዲያ ላይ በተለይ ከከንቲባው ጋር ከኢንጂነር ታከለ ኡማ ጋር የነበረውን ፎቶ ይዘው ከሱነ የተላከው የሚል አንዳንድ የተዛቡ መረጃዎችም ሲሰራጩ አይተናል። ካላቀበባክለውም ድርጊቱን የፈጸመው ወጣት እንዴት ከከንቲባው ጋር ፎቶግራፍ እንደተነሳ ና ማህበራዊ መገናኛ ብዙሀኑ ይህን እንዴት እንደተጠቀምበትም አስረድተዋል። ነገር ግን ያ ፎቶ የተለቀቀው ከአንድ ወር በፊት በራሳችን ይፋዊ ገጽ ላይ ነው። ኢንጂነር ታከለ ኡማ የአዲስ አበባ ዩኒቨርሲቲ ምክትል የቦርድ ሰብሳቢ ናቸው። በወቅቱ ወደ አዲስ አባ ዩኒቨርሲቲ ያመሩት ወርሃዊ የቦርድ ስብሰባ ላይ ለመካፈል ነበር። የቦርድ ስብሰባውንም ከጨረሱ በኋላ ወቅቱ ክረምት እንደመሆኑ የችግኝ ተከላ መርሃ ግብር የሚያስጀመርንበት ወቅት ነበር ያ ጊዜ ና ከተማሪዎች ና ከዩኒቨርሲቲው መምህራን እንዲሁም ከሌሎች የቦርድ አባላት ጋር በመሆን አንድ ላይ ችግኝ ተከላ አካሂደዋል። ይሄ ልጅ ደግሞ በወቅቱ እንደ ማንኛውም ተማሪ በተማሪዎች ህብረት በኩል ተጠርቶ ችግኝ ተከላው ላይ እየተሳተፈ የነበረ የሁለተኛ ዓመት አሁን እንዳጣራሁት የፖለቲካል ሳይንስ ተማሪ ነው። በወቅቱ እኛም እንደ ማንኛውም ተማሪ ሌላ ጊዜ ሄደው ሌላ ቦታ ላይ ሲሳተፉ እንደምናደርገው ያንን ፎቶ ኢንጂነር ታከለ ችግኝ ተከላ አካሂደዋል ከአዲስ ዩኒቨርሲቲ ተማሪዎችና ና መምህራን ጋር ብለን ይፋዊ ገጻችን ላይ ፎቶውን ተጠቅመነው ነበር። ከዛ በኋላ ልጁ በራሱ መንገድ እዚህ መግለጫ ላይ ሄዶ ያንን አድርጓል። ነገር ግን እኛ ቀድመን ማወቅ አንችልም። ምክንያቱም እኛ ያኔ ስናገኘው እንደ ማንኛውም ተማሪ ሆኖ ችግኝ ተከላው ላይ ሲሳተፍ ነው ያገኛል። አቶ እስክንድር ነጋ በዕለቱ የመግለጫውን ሂደት ሲያውቁ የነበሩት ወጣቶች በእጃቸው ጉዳት ሊያደርሱ የሚችሉ ቁሳቁሶችን ይዘው እንደነበረና በቅንጅት ይሰሩ እንደነበረም አብራርተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአሜሪካ ድምጽ ራዲዮ የሚተላለፈውና ና የሳምንቱ አበይት መሰናዶዎች የምናስታውስበት ሰዓት ላይን ያለ ነው ሀብታሙ እንግዲህ በተለያዩ ቦታዎች ሚንጊና የሴት ልጅ ግርፋት ስለመሳሰሉ ጎጂ ልማዶች የሰማ ይመስለኛል እውነት ነው ኤደን በተለይ በደቡብ ኢትዮጵያ የኦሞ ሸለቆን መናገሻቸው ባደረጉ ህዝቦች ዘንድ የቆየ ባህል እንደሆነ ይታወቃል ከቡስካ በስተጀርባ የተሰኘውን መጽሐፍ ያነበቡ እንደውም የነዚህን ባህሎች አድማስ ለመረዳት የሚቀላቸው ይመስለኛል ለመሆኑ እነዚህ ጎጂ ባህሎች በዚህ ዘመን ተወግደዋል ወይስ ባሉበት ቀጥለዋል ብሎ መጠየቅ አይቀሪ ነው። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ቀጣይ ዘገባ ተዛማጅ ሀሳቦችን ያነሳል። በደቡብ ክልል በደቡብ ኦሞዞን 16 ብሔረሰቦች በአንድነት ይኖራሉ። እነዚህ ብሔረሰቦች የተለያዩና የአንጡራ ቱባ ባህሎች ባለቤት መሆናቸው ነው የባህል ባለሙያዎች የሚናገሩት። ይሁን እንጂ በደቡብ ኦሞዞን የሚኖሩ እነዚህ ብሔረሰቦች ባህሉ ለአገሪቱም ሆነ ለራሳቸው ከሚሰጣቸው አበረክቶ በተጓዳኝ ለዘመናት ጉዳት ሲያደርስባቸው የቆዩ የበዙ ሊማዳው ድርጊቶች እንዳሉ ይስማማሉ። በአንጻሩ ደግሞ እነዚህ 16 ብሔረሰቦች የራሳቸውን ያናኗር ዘይብና ፍልስፍና የሚገልጡበት ለአካባቢያቸውና ለተፈጥሮ ያላቸውን አታይና የጤና ትርክት የሚያንጸባርቁበት መሳሪያዎቻቸው ናቸው። እነዚህ ባህላዊ ድርጊቶች፣ በዚህ ዞን ውስጥ የሚገኙ ባህላዊ ትሩፋቶች በዚህ ዜና ውስጥ ጎጂ ናቸው ተብሎ በባለሙያዎች የሚነሱ የሚንጠሩ ብቻ ሳይሆን አካባቢው በጣም የሚታወቅበት እንድነ ኢቫንጋዲ ያሉ ውብ ባህላዊ ስርዓቶች የሚከወንበት አካባቢ ነው። በባለሙያዎች እንዲሁም በጎሳ መሪዎችና በህብረተሰቡ ጎጂ ናቸው ተብሎ የተለዩ እርቃን ከመኖር አንስቶ ሴቶች በውሃ ከታጠቡ ይመክናሉ የሚል ድረስ የሚዘልቁ ባህላዊ አስተሳሰቦች መኖራቸው ይነገራል። የተወለደው ህፃን ጥርሱ ከታች በቀለ እንደሆነ ሚንግ ብሎ መግደል ወይም መጣል፣ የሴት ልጅ ግርፋትና ሌሎችም ሰብአዊ መብቶችን የሚጻረሩ የሚመስሉ ባለሙያውም እንደሚለው ጎጂ ልማዳዊ ድርጊቶች ይገኛሉ። በኢትኖግራፊያዊ የመረጃ አሰባሰብ ላይ ተመርኩዞ የተጻፈው የፍቅረ ማርቆስ ደስታ ከቡስካ በስተጀርባና ኢቫንጋዴ እንዲሁም የሌሎች ምሁራን አያሌ የምርምር ስራዎችም ይህንን በስፋት ገልጠዋል። የደቡብ ኦሞ ዞን ባህል ቱሪዝምና ስፖርት መምሪያ የባህል የታሪክና የቅርስ ጥናትና ልማት ባለሙያና ዲሬክተር አቶ ገብረ ዳኜ ይህንን ያጠናክራሉ። ሐመር ላይ አንድ ልጅ ተወልዶ አካለ ጎደሎ ይፈጠር ሚንጊ ማለት ያልሆነ ማለት ነው። እና ያ የዛ ሰው መኖር ምናልባት መጥፎ ነገር በእኛ ላይ ያመጣል። በሽታ ከመጣ ከብት የሚሞት ሰው የሚታመም ከሆነ ድርቅ ከተከሰተ የዚህ ልጅ መኖር በእኛ ላይ የፈጠረው ነገር ነው ብለው ስለሚያምኑ ይገደል ነበር፣ ይጣልም ነበር። አሁን ላይ ግን ያንን ሁኔታ ሞዲፋይ አድርገውት ማጥሪያ ፒዩሪፋይ የሚያደርጉበት እና በዛ የፒዩሪፊኬሽን ስርዓት ልጁ እንዳይጣል ይደረጋል። ሌሎች ሌሎችም ስርዓቶች እንደዚሁ እየተስተካከሉ ያሉ አሉ። मिसाल उनका कब तो तसलते है जो यहाँ ने शुरू ये हाँ ये ዳሰነች ሴቶች ግርዛት፣ የሙርሲ የከንፈር መበሳትና ትልቅ ማድረግ ለጥሎሽ ጋር ተያይዞ እነዚህ እነዚህ ነገሮች ሙሉ በሙሉ ቀርተዋል ማለት አቶ ዳኘ እንዳሉት በዞኑ ጎጂ ልማዳዊ ድርጊቶች ተብለው በመንግሥትና በሕዝብ በተለዩ በርካታ ልማዳዊ ድርጊቶች መኖራቸውን ተናግረው አሁን የተደረገ ባለው ጥረት ለውጥ ታይቷል ነው የሚሉት። ሀመር ላይ ከብት ዝላይ ላይ ሲከናወን ያለ ግርፋት አይከናወንም። ግን አሁን ግራጁዌት የሆኑ ልጆች አሉ የሚይዘሉ እነዚህ ልጆች አሁን ላይ እኔ ቤተሰብ የምትገረፈው ከሆነ አልዘለም ብሎ ቅድመ ሁኔታ በማስቀመጥ እንዲቀር ግርፊያው ቀርቶ ስርዓቱ ብቻ እንዲፈጸም እየተደረገ ያለበት ሁኔታ የዳስነች የሴት ልጅ ግርፋትና የሙርሲ ከንፈር ትልተናና በሸክላ መለጠጥ ሙሉ በሙሉ ባይሆንም እየተቀረፉ መሆናቸውን ባለሙያው ያስረዳሉ። የጎሳ መሪዎች፣ የአገር ሽማግሌዎችና ዘመናዊ ትምህርት የቀሰሙ ወጣቶች ትልልቅ ጉባኤዎችን በማዘጋጀት ከፍተኛ ጉዳት ያደርሳሉ ያሏቸውን ጎጂ ልማዳዊ ድርጊቶች በመለየት እንዲቀሩ እያደረጉ መሆናቸውን ተናግረዋል። ማህበረሰቡ ያመነበት አስገዳጅ የህግ ማ ና የመንግስት ጣልቃ ገብነት እንደሚያስፈልግም ተናግሯል። ትምህርት ቤቶች የጤና ተቋማትና ሌሎች ማህበራዊ አገልግሎት ሰጪ ተቋማት በአካባቢ መከፈታቸው መጠነኛም ቢሆን ለውጥ እንዲመጣ ምክንያት ሆነዋል ያሉት አቶ ዳኘም የደቡብ ኦሞዞን ብሔረሰቦችም እንደሌላው የኢትዮጵያ ሕዝቦች የመሰልጠን መብቱ ሊጠበቅለት ይገባል ነው ያሉትም። ይህንን አቋም እንዲያራምዱም ከሚያደርጋቸው ሀሳቦች ውስጥ አንደኛው እነዚህ በዞኑ የሚገኙ ብሔረሰቦች የሚያከናውኗቸው ባህላዊ ድርጊቶች እንዳሉ እንዲቀጥሉና እንዳይቀጥሉ የሚፈልጉ ሁለት የምሁራን የምሁራንና የፖለቲካ ጎራዎች መኖራቸውን ተከትሎ ነው። ለዚህም እንደ አመንኪዮ የሚያነሱት የባህሉ ባለቤቶች የሚጎዷቸውና የሚጠቅማቸውን የመለየት የግንዛቤ ደረጃ ላይ ደርሷል ነው የሚሉት። ባለበት መቀጠል አለበት፣ ብዙን ጊዜ የሶሻል አንትሮፖሎጂ ሰዎች እሳቤ ነው። በተለይ ከውጭ መጥተው ጥናት የሚያደርጉ ሰዎች እነዚህ ማህበረሰቦች ባሉበት መቀጠል አለባቸው፣ ባህላቸውና እሴታቸው ሊጠፋ አይገባም፣ ትምህርት ቤት መግባት የለባቸው በሀመርና በና በሌሎች ማህበረሰቦቹ መኖሪያ አካባቢ ቆርቆሮ ቤት ብን መሰራት ያለበትም ይህም እሳቤ የሚያራምዱ ሰዎች አሉ። ይሄ ደግሞ እንደ ሰው ሀመርም ዳሰነችም ኛንጋቶምም እንደ ሰው መሰልጠን አለበት እያረግና ባለቤት ፍላጎት የባህሉ ባለቤት ፍላጎት አሁን አንዳንድ ወሳኝ የሆኑ ለምሳሌ ቀጥታ ገብተ የሀመር ከብት ዝላይ ወቅት ላይ ሴቶች አይገረፉ ብትል አይቀበሉ። ግን ግርፊያው ቢቀር ምን ችግር አለው? ያልተገረፈ ሰው የሚደርስበት ነገር አለ ወይ ስትለው፣ የለም ነው ምለው። እኛ አሁን በዚች ቀዳዳ ነው ምንገባው። ስለዚህ የዞኑ ምክር ቤትና የጎሳ መሪዎች ከህብረተሰቡ ጋር ውይይት በማድረግ የተለያዩ በመቶዎች የሚቆጠሩ ጎጂ ልማዳዊ ድርጊቶች ተለይቶ ሲሰራባቸው ቢቆይም እስካሁን ትርጉም ያለው ለውጥ አልተመዘገበም እየተባለ ሰርክ ወቀሳ ይቀርብበታል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳም

ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። በዚህ ሰሞን የሰሜን አሜሪካ የኢትዮጵያን የስፖርትና ባህል ፌስቲቫልን ለመዘገብ ወደ አትላንታ አቅንተን ነበረ። በዚያ ደግሞ በስዕልና ቅርጻ ቅርጽ ጥበብ አህጉራዊ ጉዳዮችን ለማንሳት እየጣረች ያለች ወጣት አግኝተን ነበረ። መዓዛ ንጋቱ ትባላለች። እኔ መዓዛ ሲሳይ ይባላል ወይ ማዓዛ ንጋቱ የምኖረው ይኸው በአትላንታ ነው። አርቲስት ነኝ። በአሁን ሰዓት ያው አርትን እንደ ፓርት ታይም ነው የምሰራው። በሌላ ስራ ማናጅመንት ውስጥ ነው በአሁን ሰዓት የምሰራው ያለሁት ስራዬ የሚያተኩረው በአፍሪካን አንድነት ላይ ነው። አፍሪካን አንድነትን እኔ በምን አይነት መልኩ የኔ ድሪም ምንድን ነው የሚለውን ነው የሰራሁት። የኔ ድሪም ሁሉም አፍሪካ አንድ ላይ ሆኖ ሰርቶ አፍሪካን ግሬት ኔሽን ማድረግ ነው እንደገና ማለት ነው። ካንትነንቱ ለብዙ ከሁሉም በላይ ሂስትሪ ያለው ነው፣ ግን እኛ ወደኋላ እንትን ብለናል። ምክንያቱም ተባብረንም አንሰራም። ይሄ ደግሞ በኢትዮጵያ ብቻ ሳይሆን ያለው ጠቅላላ በአፍሪካኖች በኩል የሚታይ ድክመት ነው እና ይሄ አፍሪካኖችንም የአፍሪካ ዲሰንትንም ከአፍሪካ የመጡ ሰዎችንም ሁሉ ይወክላል። ስዕሎቼ ጠቅላላ የትሪዲ ፔይንቲንግ ነው። ማለት በካንቨስ ላይ የምሰራቸው ተቆራርጠው የሚሰሩ ናቸው ይገጣጠማሉ። ሁሉም ጠቅላላ የምጠቀማቸው ሞቲቮች ወይም ከላያቸው ላይ ፔንት ማረጋቸው ስዕሎቹም፣ ዲዛይኖቹም ሁሉም ከአፍሪካ ብቻ የወጡ ናቸው። የሌላ አልወስድም። አንዳንዱ ቦታ ላይ ካየህ ያው አረንጓዴ፣ ቢጫ፣ ቀይም ብቅ ይላሉ። አፍሪካ ሲባል ሁሉንም ነው ኢንክሉድ አደረግኩት ኢስት ዌስት ሁሉንም ማለት ነው እያንዳንዶቹን ከተለያዩ ሀገር፣ ለምሳሌ ከወስት አፍሪካ ኢንዲካራ የሚባላሉ የእነሱን ዲዛይን መጠቀም በመጠቀም እነሱ የሚጠቀሙበትን አይነቶች ዲዛይኖች ማለት ነው፣ በልብሳቸው ላይ እንደዚሁም በሌላ ነገር ላይ ኤንዲበሌ ትራይብ የሚባላለ ሳውት አፍሪካን ሴቶች ናቸው ዲዛይን የሚያደርጉት ቤቶቻቸውን፣ በጣም የሚያምር ከለርፉል የሆነ ነገር ነው። የእነሱንም ኢንስፕሬሽን ወስዳለውኝ ከነሱ ከኢትዮጵያም ጥበቦችን አፍሪካ ውስጥ ከሚሰሩትም እነዚህ ዘንቢሎች ወይም የቤት ስፌቶች ምናምን ከእነሱ ላይ ሁሉ እየተወሰደ ነው። ከሁሉም እንዲሁም ከኢጅፕት የምንጣፋቸው ወይም ፒራሚድ የሚጠቀሙት ሃይሮግሊፊክስ ላይ ያሉት ሲምቦሎች እነሱን ሁሉ እያየውኝ ነው ምከታቸው። እና ይሄኛው ምንድነው ይሄኛው ምንድነው የሚባል አይነት ነገር አይደለም። ሁሉንም ነው አንድ ላይ ያደረኩት። ምክንያቱም አንድ እነትን ለማሳየት ማለት ነው። እኔ ስዕልን ወድ ነበረ ግን በኢትዮጵያን በኩል ብዙም እንትን ስለማይባል ትንሽ ሌት ኔ ጀመርኩት ግን እታገል ነበረ። ስለዚህ ያው ስዕል ስስል ስስል ስሞክር ስሞክር አስተማሪም ፕሮፌሰር ኖርመን ይባላል የዩጂኤ አስተማሪ ነው። እሱ የምሰራውን ስራ አየና ዘ ብላክ አሜሪካን እንትን አርቲስት ነው አየና፣ እሱ ጋይድ አደረገኝ ምን አይነት አርቲስቶችን ማየት እንዳለብኝ። የእነሱን ሳይ ከኔ ጋር ኔ ስሜት ጋር የሚሄዱ ነገሮችን ባየ ቁጥር ከክላሽ ወደ ትሪዲ መጣ ስለኝ ስራዎች ስራዎቼ ቆርጬ መስራትን ከእንጨት ቆርጦ መስራትን ከካርድቦርድ ቆርጦ መስራትን ወደዛ ወሰደኝ። ሀብታሙ፣ እንግዲህ አሁን የአንተ ሰዓት የደረሰ ይመስለኛል። ሁሌም በሙዚቃ ስትብከነከን ስለማይ ለቀጣዩ መሰናዶ ጆሮህን ትሰጣለህ ብዬ አስባለሁ። እውነት ነው። ሄደን ሙዚቃ መውደድ ብቻም ሳይሆን በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ስም ያለውን የሙዚቃ ባንድ አባላት ልናነሳሳ መሆኑን ማወቅ በራሱ ሶስተኛ ጆሮ አላስመኘኝም ብለሽ ነው። አዎ እንግዲህ ሮሃ ባንድ ዘመን ተሻጋሪ የሙዚቃ በረከቶችን የሰጠን ባንድ ነው። የባንዱ አባላትም ከሰሞኑ በቪኦኤ ስቱዲዮ ተገኝተው ከጽሆን ግርማ ጋር በሙዚቃ ነክ ጉዳዮች ላይ አውግተዋል። እንደሚከተለው ይቀርባል። ሰላም፣ ስዩ እባላለሁ አይቤክስ እና የሮሃ ባንድ መስራች አባል ነኝ እና ሙዚቃ ውስጥ የቆየሁበት ጊዜ ምናልባት አንድ አርባ አምስት አመት ሊሆን ይችላል እና ይህንንም ደግሞ በጣም ከምወደው ወንድሜ ከጆቫኒ ጋር አብረን ስለነበር ልክ እንደ ቤተሰብ ሆነን ነው አብረን ያደግነው ማለት ይችላለሁ። ጆቫኒ እስቲ አንተም ለአድማጮቻችን በእርግጥ ብዙዎቹ ያውቋችኋልና ሁላችንም እናውቃችኋለን፣ እና ግን እስቲ ለአድማጮቻችን አንተም ራስን አስተዋውቅ። ጆቫኒ ሪኮ እባላለሁ እና ሙዚቃ ዓለም ውስጥ የገባሁት ትምህርት ቤት ሀይ ስኩል እያለሁ ነው በፕሮፌሽናል ደረጃ እንግዲህ ትምህርቴን ከጀመርኩ በኋላ ከኮሌጅ አይቤክስ ባንድ ውስጥ እንግዲህ ጀመርኩኝ። አብረን እንግዲህ ከሰላም ጋራ ነው የጀመርነው እዛ የዛሬ ሆልሞስት አርባ አምስት ዓመት አካባቢ ነው። በመናገሩ ግን እድሜያችንን አሳያ ሳጣ ነው። እና ከዛ በኋላ እንግዲህ ከአይቤክስ ባንድ ትልቅ ታሪካዊ ስራ የሰራንበት ባንድ ነበረ፣ ራሳችንን ደግሞ ያገኘንበትና በተለይ እንግዲህ በዛን ጊዜ መረሳት የሌለበት መሐሙድ አህመድ አምጥተ ነው እኛ ባንድ ውስጥ የሚሰራ ያደረግነው በክለብ ደረጃ እኛ ነበረን ባይቤክስ ባንድ ውስጥ እና በዛን ጊዜ እንግዲህ መሐሙድ ብዙ ዘፈኖቹ የነበሩት በክብር ዘበኛ የሚጫወቱ ናቸው። ለናይት ክለብ አይሆኑም ነበረ። ስለዚህ በትዝታ ጀምረን እነመላመላን እነዚህ እነዚህ ባህላዊ ዘፈኖችን እያመጣን በአዳዲስ መልክ ፎርማትን ለውጠን እንግዲህ በአንዶች በዛን ጊዜ አስራ ሁለት እስከ አስራ ስድስት እስከ አስራ ስምንት ነበሩ እንግዲህ የክብር ዘበኛ የጦር ሠራዊት ምናምን እንደዚህ እኛ በስድስት ቆጥመ ነው ሙዚቃውን። እንግዲህ በዛ መሰረት ነው እንግዲህ እንደገና አደራጅተን ለክለቡ የሚሆንና ለሰው ደግሞ የሚሆነውን እንግዲህ ያዘጋጀ ነው። በዛ ነው አብዮት የተካሄደበት ጊዜ ነው። ሁለታችሁ ከስንት ጊዜ በኋላ ነው የተገናኛችሁት? ሰላም እና ጆቫኒ ኔ እኔ ዛሬ በአንድ ጉዳይ የዛሬ ስምንት ዓመት በፊት መላለስ ነበር አሜሪካን አገር እና እንግዲህ የዛሬ ስምንት ዓመት በኋላ ነው እንግዲህ ከአንድ ሰላሳ ምናምን ዓመት በኋላ እንግዲህ የተገናኘ ነው። ለሰላሳ አመት ያህል ተጠፋፍታችሁ ቆይታችሁ ነበር ማለት ነው። እንደተገናኛችሁ ሙዚቃ መስራት ጀመራችሁ ወይስ ቀጠላችሁ? ወሬ ምናምን አልነበረም፣ ቀጥታ ወደ ሙዚቃ ነው የገባነው። ጊታራችን መጀመሪያ ወሬ ነው። ምክንያቱም እንዲሁ እንደ ሰርፕራይዝ ነው ይመጣል ብለውኝ ኤርፖርት፣ ጓደኛ የኛ ፋኖች አሉ እና ተሰብስበን ነው የሄድነው ሁሉም ጥግ ይዘው ያዩ ነበር። ምን እንዴት አይነት ምን አይነት ስሜት ይኖራቸዋል በሚል እና ፎቶግራፍ ሁሉ አለ ተቃቅፈን መቼም ለስንት ደቂቃ ነው እንትን ያል ነው እና ትንሽም እንባ ምናምን አልነበረ እና በጣም ነው ደስ ያለኝ እሱን በማግኘት ማለት ነው። እንግዲህ ባለታሪኮቹ እናንተ ናችሁ። ካነበብ ነው እና ከዚህ ቀደም ከተነገረው ታሪክ እንደሰማ ነው። በዳህላክና አይቤክስ የነበራችሁ የሙዚቃ ባለሙያዎች ናችሁ። አንድ ላይ ሆናችሁ ሮሃ ባንድን ያቋቋማችሁት አሁን በኢትዮጵያ የሚገኙት ዳዊት ይፍሩን ጨምሮ ከዛ ደግሞ በግል ህይወቱ በመኪና አደጋ ያለፈው ተክሌ ተስፋእዝጊን ጨምሮ አንድ ላይ ሆናችሁ ያቋቋማችሁት ሮሃ ባንድን ከዛ ለአስራ ሶስት ዓመት ዘለቃችሁ። ከዛ ደግሞ ፈረሰ ለምንድነው የፈረሰው ከሚል ሚያስቲን ለነገሩ መፍረስ ሳይሆን እንደው በበቃኝ ነው እንግዲህ ወጣ ነው። ምን ለማለት ነው እሱ ጊዜው አስራ ሶስት አመት ነው። አብረን የሰራልም በምንሰራበት ጊዜ እንግዲህ ሁሉም የራሱን ደግሞ አቅጣጫ እያያዘ ሄደ። እንግዲህ በሌላ ስራም በትምህርትም እንግዲህ ብዙዎቻችን የተማርን ስለነበረ እንግዲህ ስራ መስካችንን ወደዛ ወደዛ እያተኮርን ሄድን። ፕላስ ደግሞ እኛ ራሳችን እንደው በውስጣችን በቃ ያለንን ሰጥተናል። እስቲ ከአሁን ወዲያ ደግሞ እስቲ ደግሞ ሌላው ደግሞ መድረኩን ለቀቅ እናርግና ምክንያቱም አስራ ሶስት ዓመት በጣም ቀላል ጊዜ አይደለም። የኢትዮጵያ ሙዚቃ መቆጣጠር ማለቱ እንግዲህ ከሁለት መቶ ሃምሳ ስልሳ ሰባ በላይ ካሴቶችን ነው የሰራ ነው እንግዲህ አልበሞችን ነው የሰራ ነው። አዎ በጣም ብዙ ነው። በዚህን ዓመት ይህን ሁሉ መስራት እንግዲህ አይ ቲንክ ትልቅ ሬከርድ ነው በኢትዮጵያ ሙዚቃ ውስጥ ና የእኛን አሻራ እዛ አስቀምጠን የወጣ ነው። ስለዚህ በመጨረሻ ደግሞ እንግዲህ እንዳልኩሽ አሁን እስቲ ሌላው ደግሞ እድል የሚያገኝበት እኛ እኛም ደግሞ ትንሽ ገለል የምንለውን መንገድ ፕለስ ደግሞ ወደ መጨረሻው አካባቢ የሙዚቃው ቢዝነስ ተለወጠ ማለት ከባንድ ሞድ ትንሽ ለለውጥ ተብሎ እንግዲህ አንድ ሁለት ወይም ሶስት ሰው ሆኖ በኪቦርድ ምናምን መስራት ተጀመረ። እንግዲህ የአሞራ ባንድ ይባላል እንግዲህ ያ ሲጀመር ጊዜ እንግዲህ እስቲ ብለን እንግዲህ እኛም ወጣልን። እንግዲህ ግን አሁን ደስ የሚለው የእኛን አሻራ በመከተል ከብዙ አመት በኋላ ሁሉም ነገር ተሞክሮ አሁን ወደ ባንድ ደግሞ እየተመለሰ ነው። አሁን እንደው ከእናንተ ጋር እንዳላችሁት ቀድሞም የጀመረ ስለሆነ ህይወቱም በመኪና አደጋ ስላለፈ የተክሌ ተስፋ ዝጊ በሰባ ዘጠኝ ዓመተ ምህረት መሰለኝ አደለ፣ ህይወቱ ያለፈው በኢትዮጵያ አቆጣጠር። አዎ ድራም የሚጫወት ነበር ሙዚቀኛም ነበር። እና በጣም የሚወደዱ ዜማዎች አሉት። ለምሳሌ ፍቅር የተለመኔ፣ ከምድል ላይ እና እንደው ለማስታወስ ያህል ስለ ሱስ እንደው ስለ ባህሪው አጭር ነገር ነግረህን ሙዚቃውን ለአድማጮቻችን ብናሰማው። ተክሌ ተስፋ ዝጊን እንግዲህ ማውቀው ድሮ አስመራ አብረን ሆነን ነው። እንዲያውም የመጀመሪያ የእኔ ባንድ ብላክ ሶል ባንድ ይባላል። እነ ተክሌ ያቋቋሙት ባንድ ነው የነበረው። ሶ አዲስ አበባ ቱር ለማድረግ ይመጡና እዛ እንገናኛለን ለሁለተኛ ጊዜ ማለት ነው። ከዛ በኋላ ግን አይቤክስ ባንድ እያለን የትግርኛ ሰርግ ብዙ ሰው ስለሚጠይቀን፣ ማህሙድም ትግርኛ የተጨመረበት ሙዚቃ ስለሚፈለግ ተክሌን አስገባ ነው እና አይቤክስም አብረን ሰራ ነበርና ጸባዩን በተመለከተ ተክሌ በጣም በጣም ትሁት ሰው እና ስነ ያለው ሰው በጣም ወንድም ነበር ለእኔ። በአንዱ ደግሞ በጣም ትልቅ አክብሮት የነበረው ነው። ሕይወቱ ማለፉ መቸም በጣም ሁላችንም ማሳዘነን፣ እስካሁን አስታውሰዋለሁ። አሁን እንዲያውም ተውኩት እንጂ ድሮ ፍቅረ የተለመኒን ስሰራ አለቅሳለሁ ምንም በየዝም ብሎ ነው የሚወርደው እና በጣም ግሩም ሰው ነው የነበረው ስላስታወስሽው ደግሞ ጊዜ አሁን ድረስ አብራችሁን ስለቆያችሁ እያመሰገንን ምሽቱን ስናስተናግዳችሁ የቆየ ነው። ሀብታሙ ስዩም እና ኤደን ገረመው ነን። አስተያየቶች ቢኖራችሁ በፌስቡክ አት ቪኦኤ አምሃሪክ በትዊተር ደግሞ ሀሽታግ ጋቢና ቪኦኤ ላይ አስተያየታችሁን ልታደርሱን ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን። ደህና እምሹ